የሩዋንዳ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔን ትላንት በሙሉ ድምፅ አጽድቋል። የውሳኔው ሀሳብ ለሬፈረንደም ወይም ለህዝበ ውሳኔ ይቀርባል። ህዝቡ በቀላሉ ሊያጸድቀው ይችላል ተብሎም ይጠበቃል። ማርግሬት ኒያሆራ የተባሉ የምክር ቤት አባል ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመሩ ይገባል ይላሉ። የሀገሪቱ ምክር ቤት የ3.6 ሚሊዮን መራጮች ፍላጎትን ነው ያከበረው፣ ብለዋል። እነዚህ ድምፅ የመስጠት መብት ያላቸው ዜጎች ፕሬዝደንት ካጋሜ ለሶስተኛ ጊዜ እንዲመረጡ ለማስቻል ህገ መንግስቱ እንዲቀየር ለምክር ቤት አባላት ጥያቄ አቅርበዋል ሲሉ የምክር ቤት አባሏ ለአሜሪካ ድምፅ ሬድዮ ተናግረዋል። ሀገሪቱ በከባድ ሁኔታ ያለፈች በመሆኗ አዲስ መሪዎች ሙከራ አያስፈልጋትም ሲሉም አክለውበታል። ሀገሪቱ ወዳለፈው ፍጅትና ትርምስ የማትመለስበት ደረጃ ላይ መድረሷ እስከሚረጋገጥበት ጊዜ ድረስ ሰዎች ፕሬዚደንት ካጋሜ ስልጣን ላይ እንዲቆዩ ይፈልጋሉ ብለዋል ማርግሬት ኒያጎራ። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ ም ማብቃት አለበት። ይሁንና ህገ መንግስቱ እንዲሻሻል ባቀረበው ውሳኔ ሀሳብ መሰረት ለሌላ የሰባት ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት ዓመታት የስልጣን ጊዜ ተወዳድረው ሊያሸንፉ ይችላሉ። በዚህ መሰረት ከአጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ ም ድረስ ሀገሪቱን ሊመሩ ይችላሉ ማለት ነው። የሩዋንዳ ዲሞክራሲያዊ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት የህገ መንግስቱ ማሻሻያ ለዘላቂ ሰላምና ጸጥታ ተግዳሮት ይሆናል ሲል ነቅፏል። ሩዋንዳ ከዩናይትድ ስቴትስ የቅርብ ወዳጅ ሀገሮች አንዷ ብትሆንም አሜሪካ ፖል ካጋሜ ለሶስተኛ ጊዜ ለመወዳደር መሞከር የለባቸውም የሚል እምነት እንዳላት የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ማርክ ቶነር ትላንት ተናግረዋል። ፕሬዚደንት ካጋሜ የሩዋንዳን አዲስ የመሪዎች ትውልድ ለማጠናከር ቀደም ሲል በገቡት ቁርጠኝነት ይጸናሉ። በዚህም የአሁኑ የስልጣን ዘመናቸው እንደ አውሮፓን ዘመን አቆጣጠር በ917 ዓ.ም ሲያበቃ ይለቃሉ ብለን እንጠብቃለን። ካጋሜ ስልጣኑ ላይ የሙጥኝ ብለው የሚቀጥሉ ከሆነ ዩናይትድ ስቴትስ ልትወስድ የምችለው እርምጃም ሆነ ምን እንደሚቻል ቶነር አልተናገሩም።